ስፖርት። ጤና ይስጥልኝ። እንደምሰንብታችኋል? የሳምንቱን ዋና ዋና የስፖርት ጥንቅር እነሆ። የታላቁ ሩጫ በኢትዮጵያ መስራች ና ቁጥር አልባ የዓለም አቀፍ ውድድሮችን በማሸነፍ ለኢትዮጵያ መለያ የሆነው አትሌት ሻለቃ ኃይሌ ገብረሥላሴ ራሱን ከውድድር ዓለም ያሰናበተበት አስራ አምስተኛው ታላቁ ሩጫ በኢትዮጵያ ትላንት በመስቀል አደባባይ ተካሂዷል። የኢትዮጵያ እግር ኳስ ፌዴሬሽን ሰላሳ ሚሊዮን የፈጀ ዝግጅት አድርጌበታለሁ ያለው ሰላሳ ስምንተኛው የመካከለኛው ና የምስራቅ አፍሪካ ሴካፋ ውድድር ሁለተኛ ቀን ውሎ ትላንት በአዲስ አበባ ስታዲየም ተካሂዷል። ከምድብ ለ ኬንያ አስራ ሶስት ጊዜ የዋንጫ ባለቤት የሆነውን የኡጋንዳን ቡድን ሁለት ለ0 አሸንፏል። ስኮትላንዳዊው የኬንያ አሰልጣኝ ቦቢ ዊሊያምሰን ከዚህ ቀደም ከኡጋንዳ ቡድን ጋር በመሆን የሴካፋን ዋንጫ ወስደዋል። ምድብ ለን ኬንያ ስትመራው፣ ቅዳሜ ዕለት ዛንዚባርን 1 ለ0 የረታው ቡሩንዲ ሁለተኛ፣ ዛንዚባር ሶስተኛ፣ የ13 ጊዜ ሴካፋ የዋንጫ ባለቤት ኡጋንዳ የምድቡ መጨረሻ ነው። ከምድብ ሀ ትላንት በተደረገ ጨዋታ ታንዛኒያ ሱማሊያን 4 ለ0 ረትቷል። በመሆኑም ምድብሃን ታንዛኒያ ስትመራው ቅዳሜ በመክፈቻው ጨዋታ ኢትዮጵያን አንድ ለዜሮ የረታው ሩዋንዳ ሁለተኛ አስተናጋጇ ኢትዮጵያ ሶስተኛ ሱማሊያ አራተኛ ናቸው ቀጣይ የሴካፋ ውድድር በባህር ዳር ስታዲየም ደቡብ ሱዳን ከጅቡቲ ሱዳን ከማላዊ ዛሬ በሚያደርጉት ጨዋታ ቀጥሎ ይውላል ጉልበት ሰጪ እጽ ወስደዋል የተባሉ ሁለት የራሽያ አትሌቶች ካበረታች እጽ ንጹህ ነን፣ ይህንንም ለማረጋገጥ ወደ ህግ እንሄዳለን ሲሉ ተናገሩ። ከዓለም አቀፍ አትሌቲክስ ውድድር እንዲታገዱ ባለፈው ሳምንት በዓለም አቀፉ አትሌቲክስ ማህበር ከተወሰነባቸው አምስት የራሽያ አትሌቶች መካከል ናቸው። ራሽያ የዓለም አቀፍ አትሌቲክስ ፌዴሬሽን የጸረ አበረታች እጽ ተቋምን ህግ ጥሰዋል ካላቸው ስድስት ሀገሮች መካከል አንዷ ናት። አርጀንቲና፣ ዩክሬን፣ ቦሊቪያ፣ ኦንዱራና እስራኤል ስርአቱን ጥሷል ያላቸው ናቸው። ብራዚል፣ ቤልጂየም፣ ፈረንሳይ፣ ሜክሲኮና ስፔን በጥብቅ ቁጥጥር ውስጥ ያሉና የተቋሙን ስርአትና ህግ በትክክል እስከ መጪው መጋቢት ወር ካልተከተሉ የስድስቱ ሀገሮች እጣ እንደሚጠብቃቸው ተነግሯል። ኬንያ በጉልበት ሰጪ እጽ ላይ የምትሰራውንና እያደረገች ያለውን ቁጥጥር እንድታሳይ አሊያ ግን ጥብቅ ምርመራ ከሚደረግባቸው ሀገሮች ትቀላቀላለች ተብሏል። የኬንያ ምላሽ አጥጋቢ ካልሆነ የውድድር እገዳ ቅጣት ሊጣልባት እንደሚችልም ተጠቁሟል። ኬንያ በአሁኑ ሰዓት አስራ አምስት አትሌቶቿ የጉልበት ሰጪ እጽ ወስደው ተገኝተዋል በሚል የዓለም አቀፍ አትሌቲክስ ፌዴሬሽን ቅጣት ላይ መሆናቸው ይታወቃል። በተያያዘ ዜና የስፔን የመካከለኛ ርቀት ሯጯ ማርታ ዶሚኒጌዝ የዛሬ 6 ዓመት በ2009 በበርሊን የ3000 ሜትር የዓለም መሰናክል ውድድር ያገኘችውን የወርቅ ሜዳሊያ መነጠቋና የሦስት ዓመት እገዳ እንደተጣለባት በዚሁ ሳምንት መጨረሻ ተዘግቧል። ከሁለት ዓመታት በፊት ከዚሁ ጋር በተያያዘ ከቀረበባት ክስ የስፔን አትሌቲክስ ፌዴሬሽን ነፃ አውጥቷት ነበር። ሆኖም ያ ውሳኔ ተለውጦ አርብ ዕለት ጥፋተኛ ሆና በመገኘቷ ከነሐሴ 2001 እስከ ሐምሌ 2004 የነበራት ውጤት ተሰርዟል። እግር ኳስ በጀርመን ቡንደስሊጋ 13ኛ የጨዋታ ቀን፣ በስፔን ላሊጋ 12ኛ የጨዋታ ቀን፣ በእንግሊዝ ፕሪሚየር ሊግ 13ኛ ቀን ጨዋታ፣ በሴሪያኤ፣ በፈረንሳይ ሊጓን ከቤልጅየም በስተቀር በሌሎችም የአውሮፓ ሀገራት በሳምንቱ መጨረሻ የተደረጉ ጨዋታዎች የተጀመሩት ባለፈው ሳምንት አርብ በፈረንሳይ በደረሰው የአሸባሪዎች ጥቃት ሕይወታቸውን ላጡ 130 ሰዎች የተሰማቸውን ጥልቅ አዘን ለመግለጽ በተደረገ በአንድ ደቂቃ የጽሞና ጊዜ ነው። በጀርመን ቡንደስሊጋ የ13ተኛ የጨዋታ ቀን መሪው ባየር ሙኒሽ ቡንደስሊጋውን በንጹህ ስምንት ነጥብ ልዩነት በመምራት የማይደረስበት ጠንካራ ቡድን መሆኑን አስመስክሯል። ከትላንት በስቲያ ቅዳሜ ሻልካን 3 ለ1 በማሸነፍ ማክስ ማየር ዴቪድ አልባ በዘጠነኛው ደቂቃ ያስቆጠረውን ቀዳሚ ጎል በአስራ ሰባተኛው ደቂቃ አቻ አድርጎ ነበር። ሀቪየር ማርቲኔዝ ከረፍት መልስ በስልሳ ዘጠነኛው ደቂቃ ሁለተኛውን ጎል ከመረባ ያገናኝ የጀርመን ብሔራዊ ቡድን ተጫዋች ቶማስ ሙለር በጨዋታው ማብቂያ ሶስተኛውን ጎል ከመረባ አሳርፎ ጨዋታው በሶስት ለአንድ አሸናፊነት ተጠናቋል። Lewandowski. And now Muller can seal it here. And he has. Well, Bayern just keep on winning. Full time at the Veltins Arena. Schalke 1. Balilo Chuatauch, Wolfsberg, said በነበረው ጥብቅ የደህንነት ጥበቃ ፍተሻ ምክንያት ለ18 ደቂቃ ዘግቶ የተጀመረው የስቱትጋርትና የአጉስበርግ ጨዋታ በአጉስበርግ አራት ለ0 አሸናፊነት ባልተጠበቀ ሁኔታ ተጠናቋል። ቦሩሲያ መሽንግላድባህ በቡንዲስ ሊጋ ወደ አራተኛ ደረጃ ከፍ ያለው አንድሬ ሺበርት ቡድኑን ይዘው ያደረጉትን የመጀመሪያ ጨዋታ ሃኖቨር 96ን ሁለት ለአንድ ካሸነፉ በኋላ ነው። የቀድሞው የማንቸስተር ዩናይትድ አጥቂ ለመጀመሪያ ጊዜ ጎል ያስቆጠረበት ጨዋታ ባየር ሊቨርኩሰን ፍራንክፈርትን 3 ለአንድ የረታበት ጨዋታ ነበር። በራይን ደርቢ ማይንዝ ከኮለን ያደረጉት ጨዋታ ያለምንም ጎል ተጠናቋል። ትላንት በተደረጉ ሁለት ጨዋታዎች ሀርታ በረዶ በጣለበት ጨዋታ ሆፍናምን አንድ ለዜሮ ሲረታ፣ ኢንጉሽታድ ዶርምስታንድን ሶስት ለአንድ አሸንፏል። ቡንደስሊጋውን ባየር ሙኒሽ በንጹህ ስምንት ነጥብ ልዩነት በ ሰላሳ ሰባት ነጥብ ሲመራ ቦሩሲያ ዶርትመንድ በ29 ነጥብ ሁለተኛ፣ ቮልፍስበርግ በ24 ነጥብ ሶስተኛ። ትላንት በሜዳው ሆፍናምን አንድ ለዜሮ የረታው ሀርሳ በርሊን በ23 ነጥብ አራተኛ ደረጃ ላይ ይገኛል። ስቱትጋርድ፣ አጉስበርግና ሆፍናም በወራጅ ቀጠና ውስጥ ናቸው። ከቡንድስሊጋ ወደ ላሊጋው ስናመራ በስፔን ፕሪሚየራ ሊጋ ሪያል ሶሲዳድ፣ ሲቪላን፣ ኢስፓኞል፣ ማላጋን፣ ዲፖርቲቮ ላ ካሮኛ፣ ሴልታ ቪጎን ሁሉም በተመሳሳይ ሁለት ለዜሮ ሲያሸንፉ ቫሌንሲያ ከላስ ፓልማስ አንድ ለአንድ ተለያይቷል። ግራናዳ አትሌቲኮ ቤልባውን ሁለት ለዜሮ፣ ሪያል ቤቲስ በአትሌቲኮ ማድሪድ አንድ ለዜሮ አሸንፈዋል። ባርሴሎና በባርናባው ባገኘው አራት ለዜሮ የበላይነት ላሊጋውን በስድስት ነጥብ ብልጫ ይመራል። በእንግሊዝ ፕሪምየር ሊግ ቸልሲ ከሽንፈት ያገገመበት፣ ሊቨርፑል የማንቸስተር ሲቲን የበላይነት ህልም ቅዠት ያደረገበት፣ ሌስተር ሲቲ ለመጀመሪያ ጊዜ የበላይ በመሆን ሊጉን የመራበት የጨዋታ ሳምንት ነው ያለፈው። ፍጹም ደስታ ተሰምቶኛል። ጨዋታችን ፍጹም ባይሆንም በጣም ጥሩ ነበር። ለውትሮ ጠንካራ ተቀናቃኞቻችን ነበሩ ሲሉ ቡድናቸው በማንቸስተር ሲቲ ላይ ያገኘውን አራት ለአንድ ድል በደስታ የገለጹት የሊቨርፑሉ አሰልጣኝ ዮርገን ክሎፕ ናቸው። ማንቸስተር ዩናይትድ ዋትፈርድን ሁለት ለአንድ ኤቨርተን አስቶንቪላን አራት ለዜሮ ሌስተር ኒውካስልን ሶስት ለዜሮ ዌስትብሮም አርሰናልን ሁለት ለአንድ ቶተንሃም ዌስትሃምን አራት ለአንድ አሸንፏል ሳውዝሃምፕተን በስቶክ አንድ ለ ዜሮ ቼልሲ ኖርዊችን በተመሳሳይ አንድ ለዜሮ አሸንፏል የእንግሊዝ ፕሪምየር ሊግን ሌስተር ሲቲ በ28 ነጥብ ሲመራ ማንቸስተር ዩናይትድ በ27 ነጥብ ሁለተኛ ሆኖ ይከተላል። ማንቸስተር ሲቲና አርሰናል በኩል 26 ነጥብ ሶስተኛና አራተኛ ናቸው። ቦርንማውዝ፣ ሰንደርላንድና አስቶን ቪላ በወራጅ ቀጠና የሚዋዥቁ ቡድኖች ናቸው። የሜዳ ቴኒስ ኖቫክ ጃኮቪች ሮጀር ፌዴረርን በማሸነፍ የዓለም ዙር የሜዳ ቴኒስ ውድድር አሸናፊ ሆነ። በሜዳ ቴኒስ የዓለም ቀዳሚው ሰርቢያዊው በለንደን ኦቶ አሬና ትላንት በተደረገው ውድድር ተጋጣሚውን በ80 ደቂቃ ውስጥ 6 ለ 3 ና 6 ለ 4 ነው የረታው። የ28 ዓመቱ ጃኮቪች በዘንድሮ ዓመት ሶስት የግራንድ ሰላምን ጨምሮ 11 ውድድሮችን በድል አጠናቋል። ከሳምንቱ የስፖርት ዝግጅት ጋር አብሪያችሁ የቆየሁት ሀና ደምስ የነበርኩ ከለንደን መልካም ሳምንት።